SBS Radio ወቅታዊ ጉዳዮች ውርጃን ከወንጀልነት የሚከላው ረቂቅ ሕግ በኒው ሳውዝ ዌልስ የሕዝብ ተወካዮች ምክር ቤት ይሁንታ ተቸረው። ረቂቅ ድንጋጌው ይሁንታን ያገኘው በ59 የድጋፍ ድምፅ ሲሆን 31 ተቃውሞዎችም ገጥመውታል። ይህ ድምፅ እንደተሰማ ነበር ለቀናት እጅጉን በስሜት የተሞላ ክርክር ሲካሄድበት የነበረውና ውርጃን ከወንጀል ተጠያቂነት የሚያስወግደው ረቂቅ ድንጋጌ አብላጫ የፓርላማ ድምፅ ማግኘቱ ይፋ የሆነው። ድንጋጌው የ22 ሳምንታት ጽንስን አልፎም በሁለት ሐኪሞች ይሁንታን ካገኘ ከዛም በላይ ቀናትን ያስቆጠረ ጽንስን ለማስወረድ ሕጋዊ ጥበቃን ያደርጋል። ረቂቅ ድንጋጌው ለፓርላማ የቀረበው የግል የምክር ቤት ተመራጭ አባል በሆኑት አሌክስ ግሪንዊች ሲሆን የፓርላማውን አብላጫ የይሁንታ ድምፅ ታሪካዊ ሲሉ ጠርተውታል። ለፓርላማችን ታሪካዊ ወቅት ነበር። እንዲሁም የኒው ሳውዝ ዌልስ ሴቶችን ለመደግፍና የውልጃና የሐኪሞችን መብቶች ለማስጠበቅ ፓርላማችን በአንድነት የቆመበት ማለፊያ ወቅት ነው በማለት ደስታቸውን ገልጠዋል። ይሁንና ከፓርላማው ደጃፍ የተቃውሞ ድምፆች ያሰሙም ነበሩ የሲድኒ ካቶሊክ ሊቀ ጳጳስ አንቶኒ ፊሸር ድንጋጌውን አስመልክተው ሲናገሩ ስልጣኔን በደካማ አባላቶቹ አያያዝ ስንመዝነዋለን ብዬ አስባለሁ እዚህ ድንጋጌ ውስጥ በጭንቀት የተሞላችን ነፍሰ ጡር ወይም ያልተወለዱ ሕፃናትን የሚታደግ አንዳችም ነገር የለበትም በማለት አታያቸውን ገልጠዋል። በሕዝብ ተወካዮች ምክር ቤት ያለፈው ረቂቅ ድንጋጌ ሕግ ሆኖ ሥራ ላይ ለመዋል በላይኛው ምክር ቤት መጽደቅ ይኖርበታል። የሌበር ምክር ቤት አባሏ ፔንሻርፕ ድንጋጌው በላይኛው ምክር ቤት ይሁንታን እንደሚያገኝ ያላቸውን ተስፋ ገልጠዋል። ድንጋጌውን በብርቱ የሚጻረሩ የላይኛው ምክር ቤት አባላት እንዳሉም ጠቁመዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።